በትግራይ ክልል ከተለያዩ ዩኒቨርስቲዎች ተመርቀው ለአመታት ስራ ሳያገኙ የቆዩ ወጣቶች ለችግር መጋለጣቸውን እየተናገሩ ናቸው። በቅርብ ጊዜ የክልሉ መንግስት አድሏዊ በሆነ አካሄድ ከሶስት ዞኖች ብቻ ለይቶ ስራ ላይ መድቧል ሲሉ ቪኦኤ ያነጋገራቸው ቅሬታ አቅራቢዎች ተናግረዋል። የክልሉ መንግስት በበኩሉ ወጣቶቹ ከሶስቱ ዞኖች ተለይቶ ስራ ላይ እንዲመደቡ የተደረገው አካባቢዎቹ በልማት ወደኋላ የቀሩ በመሆናቸው ነው ብሏል። ሙልጌታ አጽብሃ ከመቀሌ። ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣጥተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በምህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸው ነው ወጣቶቹም ይገልጹት። በሪሁ ወልዳይ በ2008 ዓ.ም ከወላይታ ሶዶ ዩኒቨርሲቲ በኤሌክትሪካል ምህንድስና እንደተመረቀ ይናገራል። እስካሁንም ስራ ባለማግኘቱ ችግር ላይ እንደሆነ ነው የሚገልጸው። ከተመረቅን በኋላ ብዙ ጊዜ ያው ስራ ስንፈልግ ስንከራተት ቆይተናል። እዚህ ክልል በጣም የሚያሳዝነው ግን ሁላችን አብረን ተመረቅን እያለን በዘመድ ወይም ደግሞ የሆነ ስንክሳር የሆነ ስራ ስራ አለው። እስካሁን ሶስት ዓመት ቆይቻለሁ ምንም አይነት ያገኘሁት ነገር የለም። ስራም ለይስሙላ ሊወጣ ይችላል ግን ፈተና አይወጣም። እስፔሻሊ በኤሌክትሪካል ሜካኒካል፣ ኬሚካል በምህንድስና ዘርፎች ምንም አይነት ስራ አግኝተና አናውቅም የለምም። አብርሃ ጽብሃ የተባለ ሌላ ወጣት በ2008 ዓ ም እንደተመረቀና እስካሁንም ስራ አለማግኘቱ ይገልጻል። ስራ ለማግኘት መንግስት ቢጠይቅም በጀትም ሆነ ክፍት ቦታ የለም የሚል ምላሽ ለእሱና ለጓደኞቹ እንደተሰጠ የሚናገረው በቅርብ ጊዜ ግን የክልሉ መንግስት ከደቡብ ሰሜን ምዕራብና ምዕራባዊ ዞኖች ብቻ ተለይተው ያለ ውድድር ወጣቶች የስራ ምደባ እንደፈጸመ፣ በዚህም አድሎ ተፈጽሞብናል ይላል። ስለዚ ታይክቶ ዘለዎ ብማዕሮ አይኒ ትግራይ ካብ ጫፍ እስካብ ጫፍ ዘላ ነገር መሆን ያለበት ሁላችንም የትግራይ ስራ ፈላጊዎች በእኩልነት ታይተን ፈተና ተዘጋጅቶ በየዘርፉ ውድድር ነው መሆን ያለበት ምደባውንም እንደዛው ካልሆነ ደግሞ ቀድሞ የተመረቀ ባለሙያ ቅድሚያ ሊሰጠው ይገባል አሁን ያለው ዞን እየለየህ ምደባ ግን ትክክል አይደለም በዚህ ጉዳይ የሚሰማን አጥተናል ነው ያለው ወጣቶቹ በተለይ ከ2007 ዓመተ ምህረት በኋላ የተመረቁ የምህንድስና ባለሙያዎች ስራ እያገኙ እንዳልሆነ ይገልጻሉ መንግስት በፖሊሲ ደረጃ ለተፈጥሮ ሳይንስ ትኩረት በማድረግ በ የዩኒቨርሲቲዎች ሰባ በመቶ ተማሪዎች በዚህ ዘርፍ እንዲሰለጥኑ እያደረገ ነው። ሆኖም ግን ብዙዎች ተመርቀን ያለ ስራ ቀርተናል ይላሉ። ያለውን ችግር መንግስት እንዲፈታው ቢጠይቁም የሚሰጣቸው ምላሽ አጥጋቢ አለመሆኑን በርሂው ይገልጻል። በሲቪል ሰርቪስ በክልሉ ያሉ ብዛትን ለማመጣጠር ሮሾ ለመስራት ነው ብለን ብለው ነበር መልስ የሰጡን። ቆይቶ መግለጫ አውጥተው ደግሞ ምንድነው የተባለ አወዳደርን ያሰለፍናቸው ከሌላ ታዲያ ይሄ በጣም የንቀት መልስ ነው የተሰጠን። የሚገርም ነገር ንቀት ያለበት ሌላው የማዕከላዊ፣ የምስራቃዊ፣ የመቀሌ ወይስ የደቡብ ምብራቅ ተማሪስ ማለፍ አይችልም ወይ? የት ፈተናውስ የተካሄደ? ማንስ ፈተነው? አልተፈተነም። ይሄ የውሸት ዜናም ተላልፈዋል። በየዞኑም ሂደናል፣ በየዞኖቹም ሂደናል። የማዕከላዊ ጥያቄ ልክ እንደተጠየቀ ጥያቄዎቹን ሳይመልስ በዛ ባለበት ነው ያቀረው። የምስራቃዊ ዞን ብንሄድ በጣም የሚያሳዝነው ነገር እናንተ ማን ናችሁ፣ ህወሀት ናችሁ ወይስ አረና ነው የተባለ ያኛው ሰውየው ግን እዛ ቦታ የተመደበ ግን ህወሀትም አረና ማንም ማንንም እንዲያስተናግድ ነበር። ይህ የአድሎ አካሄድ ቆሞ መንግስት ሁሉንም ስራ ፈላጊ አወዳድሮ ካልቀጠረ በቅርቡ ሰላማዊ ሰልፍ እናካሄዳለንም ብለዋል። ክልሉ የጀመረውን ነገር ለሁላችን እኩል ማካፈል አለበት። ካልሆነ የፖለቲካ መፍትሄ ከሆነ የሚያስፈልገው የፖለቲካ ውሳኔ እንሄዳለን ማለት ነው። ያም ስንል እኛ ምንም ጠመንጃ የለን ምን የለን ምን የለን፣ እንዋጋለን አይደለም፣ እንሞታለን ነው ሰላማው ሰልፍ እንወጣለን። ሰላማው ሰልፍ ለመውጣቱ የተማሪውም ዝግጅት ላይ ነው ያለ መልስ ካልተሰጠው። ሂደ ሂደ ግን እኛ ድምጻችን እንሰማ ልንል እንወጣ ነው። ከዚህ በፊት ባይዘወይ እኔ ህገ መንግስት ይከበር ብዬ ከወጡ ሰዎች አንዱ ነኝ። ህገ መንግስት ይከበር ስል ግን ለሁሉም ቦታ እንጂ አንድ ሊበላህ ለሚመጣ ኃይል ብቻ አቁም እዛው እንዳትበላኝ ለማለት ብቻ አይደለም። ህገ መንግስት ይከበር ስባል ሁላችንም ማክበር አለብን። ህገ መንግስት ይከበር ብሎ የወጣ መንግስት ህገ መንግስት ማክበር አለበት። ወጣቶቹ ላነሷቸው ስሞታዎች መልስ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ ወይዘሮ ሰብለ ካሳይ ጉዳዩን አስመልክቶ ለክልሉ መገናኛ ብዙኃን በሰጡት መግለጫ ከትግራይ ደቡባዊ፣ ሰሜናዊ ምዕራብና ምዕራብ ዞኖች ከሶስት ሺህ በላይ ስራ ፈላጊዎች በተለያዩ መንግስት መስሪያ ቤቶች መመደባቸውን ገልጸዋል። ከእነዚህ ዞኖች ወጣቶቹ ለስራ የተመረጡት እነዚህ አካባቢዎች በልማት ወደኋላ የቀሩ በ መሆናቸው ነው ብለዋል። አካባቢ ምዕራብ አብ ደቡብ አብ ሰሜን ምዕራብውን የምዕራብ ደቡባዊና፣ እንዲሁም ሰሜናዊ ምዕራብ ዞኖች በተለየ መልክ ነው እየተሰራ ያለው። በተለይ በምዕራባዊ አካባቢ በትምህርትም ዘግይተው የጀመሩ በልማቱም ኋላ የቀሩ ናቸው። እነዚህ አካባቢ ትኩረት በማድረግ የማመጣጠን ስራ መፈጸም፣ የተማረ ሀይልም የስራ እድል እንዲያገኝ ማድረግ አስፈላጊ ይሆናል ነው ያሉት። በትግራይ ክልል ከ295 ሺህ በላይ ስራ ፈላጊ ወጣቶች እንዳሉ ከክልሉ መንግስት የተገኘ መረጃ ያመለክታል። ለአሜሪካ ድምጽ ሙሉጌታ ጽባህ መቀለም